Uh uh. የአድዋን ታሪክ ለዘላለም የሚዘክር የታሪኩንም ያህል ታላቅ ይሆናል የተባለ ሐውልት አዲስ አበባ በመጪው ዓመት እንደምታቆም የከተማይቱ ከንቲባ አበሰሩ ይለናል። በስፍራው የተገኘው መለስካቸው አመሃ፣ የጥንታዊ ኢትዮጵያ አርበኞች ማኅበር ተወካይ በበኩላቸው አዲሱ ትውልድ አንድነቱን የጠበቀ አገሩ እርሱን ለሚከተለው መጪው ትውልድ ያስተላልፍ ዘንድ ያሉበትን የአደራ ጥሪ ማሰማታቸውን ጠቅሶ ከምኒልክ አደባባይ ተከታዩን አድርሶናል። ዛሬ ረፋዱ ላይ በአዲስ አበባ ከተማ ዳግማዊ ምኒልክ አደባባይ በተከናወነው 123ኛው የአድዋ ድል መታሰቢያ በዓል ላይ የከተማዋ ከንቲባ ኢንጂነር ታከለ ኡማ ያደረጉት አጭር ንግግር በድል፣ በነጻነት በሀገራዊ አንድነትና በመሳሰሉት ጉዳዮች ላይ ያተኮረ ነበረ። ከንቲባው ድልንና ነጻነትን አነጻጽረዋል። ብዙ አገሮች ከቅኝ ገዢዎች ቀንበር የተላቀቁበትን ቀን በነጻነት ባዓልነት ያከብራሉ። እኛ ኢትዮጵያውያን ግን የቅኝ ገዢዎችን ወረራ በመጡበት አኳኋን በጦር ኃይል በማምከን ድላችንን እናከብራለን። ነጻነት ከሽንፈትና ከባርነት ለመውጣት በሚደረግ ትግል የሚገኝ ውጤት ነው። ድል ከነጻነትም በላይ ነው ብለዋል። ድሉ የሚገኝበትንም መንገድ አሳይተዋል። ድል ግን ከመጀመሪያውን በአሸናፊነት እንደምትወጣ አምነት በሐሳብ ተስማምተ በአንድነት ስተስማምተን ከከፋፋይ አስተሳሰብ ወጥተን በአገራዊ አንድነት ላይ ስትቆም ብቻ የምታገኝ የአንድነት የኩሩነት መገለጫ ስለሆነ እኛ ኢትዮጵያውያን ሁል ጊዜ የምናከብረው ድላችን በመሆኑ ለዚህ መስዋዕት የከፈሉ አባቶቻችን፣ አያቶቻችን እና እናቶቻችን የሚገባቸውን ክብር በየጊዜው ልሰጣቸው ይገባል። ከንቲባ ታክለ ኡማ የአድዋ ድል በከፍተኛ የሕይወት መሥዋዕትነትና የአንድነት መንፈስ የተገኘ መሆኑን አመልክተውና የድሉን ትርጉም ከፍተኛነት አብራርተው አዲስ አበባ ለእነዚህ ጀግኖች ዘላለማዊ መታሰቢያ ልታቆም ማቀዷን አብስረዋል። ለዚህ መሥዋዕት ለከፈሉ አባቶችና እናቶች የሚገባቸውን ክብር ለመስጠት የሚገባቸውን ሐውልት ለመትከል አዲስ አበባ ከተማችን ከምንም ጊዜ በላይ አንደኛውና የመጨረሻውን የኢትዮጵያውያን መገለጫ የሆነውን የአድዋን ታሪክ ለዘለአለም ለትውልድ የሚዘክር በአዲስ አበባ ከተማ ለነሱ ክብር ስባል ለትውልድ ትምህርት ስባል እኛ ደግሞ ከነሱ የምንማረው ነገር ብዙ ስለሆነ ለነሱ የሚገባ ትልቅና አስተማሪ የሆነ ሐውልት አዲስ አበባ ከተማችን ከልጆቿ ጋር ሆና ትገነባለች። በሚቀጥለው ዓመት 124ኛውን ስናከብር በክብረ በዓሉ ላይ ንግግር ያደረጉት የጥንታዊት ኢትዮጵያ አርበኞች ማህበር ከፍተኛ የሥራ ኃላፊ ሻምበል ዋኘው አባይም አሁን ያለው አዲስ ትውልድ የሀገር አንድነቱን ጠብቆ ለሚተካው ትውልድ እንዲያስረክብ አደራ ብለዋል። ቀድሞ የነበሩት ጀግና ሀገር ወዳድ አባትና እናት አርበኞች አኩሪ ስራ ሰርተው ወራሪን ጦር እንዳስወገዱት ሁሉ በአሁኑ ወቅት ያለውን ታዳጊ ትውልድ የሀገሩን ሉዓላዊነት አግብሮ አንድና አንድ የሆነችውን ኢትዮጵያ በቋንቋ በዘር፣ በሃይማኖት ሳይከፋፈል ለተቻለ እድገትና ብልጽግና እንድትበቃ የማለቅ ታሪካዊ ኃላፊነትም ሆነ ግዴታው አሁን ያለው ትውልድ እንዲወጣ እኛ የዕድሜ ባለጸጋ አባቶች አደራ እንላለን። በአዲስ አበባ መቶ ሃያ ሶስተኛው የአድዋ ድል መታሰቢያ በዓል ዛሬም የተከበረው በተለመደው ስፍራ ነው። ዛሬ ግን የተለዩ ነገሮችም ይታዩ ነበረ። በሚመለከታቸው የመንግሥት አካላት የሚዘጋጁ ትርኢቶች እንዳሉ ሆነው በዜጎች የግል ተነሳሽነት እስከ ዳግማዊ ምኒልክ አደባባይ ድረስ የተለያዩ ክንዋኔዎች ይታዩ ነበረ። የአጼ ምኒልክና የእቴጌ ጣይቱ ምስሎች የሚታዩባቸውን ቲሸርቶች ለብሰው የሚፎክሩ ወጣቶች፣ የሚዘምሩ ወጣቶች እና የሚጨፍሩም ይታያሉ። በአደባባዩ አካባቢም አንዳንድ ከዕለቱ ክንውን ጋር የማይዛመዱ መፈክሮችን ይዘው ከጸጥታ ኃይሎች ጋር ሲወዛገቡ የሚታዩ ሰዎች ነበሩ። አዲስ አበባ የነዋሪዎቿ ናት የሚሉና የመሳሰሉ መፈክሮችን ይዘዋል። ታሪክ አዋቂዎቹ እንደሚሉት ዳግማዊ አጼ ምኒልክ በሕይወት እያሉ የተከበረው ሰባተኛው የአድዋ ድል መታሰቢያ በዓል ግርማ ሞገሱ ከመቼውም እየተለየ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ